ነቢዩ ሲራክ በቅድሚያ አመሰግናለሁ ለጊዜ እኔም አመሰግናለሁ ሸይ እንግዲህ በቅርብ እንደምትከታተለው የሳውዲ አረቢያ መንግስት ህጋዊ የመኖሪያ ፈቃድ የሌላቸውን የውጭ ዜጎች ከግዛቱ እንዲወጡ የሰጠው የዘጠና ቀን የምህረት ጊዜ አልቆ የኢትዮጵያ መንግስት በጠየቀው መሰረት የተራዘመው የአንድ ወር ጊዜም ሊያበቃ በጣት የሚቆጠሩ ቀናት ብቻ ቀርተውታል አንተ የምትገኝባት ጄዳም ሆነች ሪያድ የሚታየው ሁኔታ በአሁን ሰዓት ምን ይመስላል? እስቲ በአጭሩ ግለጽልን። መልካም እንደው ከጅምሩ የተራዘመ የምህረት አዋጅ፣ በነገራችን ላይ ለኢትዮጵያውያን ብቻ የተጨመረ አይደለም። በኢትዮጵያ መንግስት ጥያቄ አይደለም። አጠቃላይ በሳውዲ ያሉ ዜጎች የተሰጠ የማራዘሚያ ነው። ከኢትዮጵያ የውጭ ጉዳይ ሚኒስቴር ያው በመንግስት በጠየቀው መሰረት የተራዘመ ተብሎ ስለሚነገር ነው። መልካም ቀጥል። ይህንን ሰምቻለሁ። እኔ ራሴ ግን አጠቃላይ ትክክል አይደለም። ጥያቄ ቀርቦ ሊሆን ይችላል፣ ግን አጠቃላይ ምረት አዋጁ የተራዘመው በሙሉ ሳውዲ አረቢያ ላይ የሚገኙ የውጭ ዜጎች ነው። ዋናው ነገር በአሁኑ ሰዓት ወደ ሀገር የገባው ቁጥር ከስልሳ ሺ እንደማይመርጥ እየተነገረ ያለው፣ በተለይም ደግሞ ባለፉት ሰላሳ ቀናት ብዙ ሰው ይገባል ተብሎ ጠብቆ ነበር። ነገር ግን የገባው ሰው በጣም አላሳ ነው እና ይህም ጉዳይ ኢትዮጵያ መንግስት ባለስልጣኖች እርካታ ኢትዮጵያውያን አሳስቧል። ትናንትና እና ከትናንት በስቲያም ባሉት ቀናቶች ሪያድና በጅዳ ኢትዮጵያ ኤምባሲዎች ነዋሪው ለምክክር ጠርቶ ነበር ግን በአብዛኛው ነዋሪው እያነሳ ያለው በህጋዊ መንገድ ያለን ሰዎች ወደ ሀገር እንድንገባ ይቀት ነፃ አይሰጠን የሚል እንጂ ያለው ሰው ሊወጣ የሚችልበት ጉዳይ ላይ ነዋሪው መምከር የፈለገ አይመስልም። ይህም ትንሽ የነበረውን ስብሰባ ያወከበት ሁኔታ ነበር እና በአጠቃላይ ያለ ሁኔታ ይመስላልኝ። የሚጠበቀውን ያህል ሰው ከሳውዲ አልወጣም። ይህም በጣም አሳሳቢ ሆኖ ቀጥሏል። በፌስቡክ ገጽህ ላይ ነብዩ፣ የትኬት ዋጋ እንደናረ ሳውዲዎች እያስጠነቀቁ እንደሆነ ኤምባሲና ቆንስላ ወደ ሀገር ቤት እንዲገቡ ህዝቡን እየጠየቁ እንደሆነ እና ሌሎችም ነገሮች ዘርዝረሃል። ህጋዊ የመኖሪያ ፈቃድ የሌላቸው በመቶ ሺህ የሚቆጠሩ ወገኖቻችን መሆናቸው ይነገራል። አንተ እንደጠቀስከው ከውጭ ጉዳይ ሚኒስቴር የተሰጠው መግለጫ ስልሳ ሺህ የሚሆኑ መግባታቸውን ነው የሚያመለክተው እና የዚህን የምህረት ጊዜ ተጠቅመው ወደ ሀገር መግባት የሚኖርባቸው በርካታ ኢትዮጵያውያን ቀርተዋል ማለት ነው። እዛና በዚህ ባለቀው ጊዜ ላይ ምን እያደረጉ ነው እንዶ ምን ምን ትሰማለህ? እንግዲህ ምንድን ነው በዚህ ባለቀው ሰዓት ምንም ማድረግ አይቻልም። ምንም ማድረግ ስለማይቻልም ሰው ግራ አልተጋባም። የሄደውም ሰው ተመዝግቧል። ለማሄደውም ሰው እንደ ሸሸን ያለው ዋናው ነገር ምንድን ነው የኢትዮጵያ ኤምባሲ ሆነ የጅዳ ቆንስል በዚህ ጉዳይ ላይ ከፍተኛ የሆነ እንቅስቃሴ ያደርገው ነበር። የኢትዮጵያ መንግሥትም ከፍተኛ የሆነ እንቅስቃሴ እያደረገ ነው ያለው ዜጎች ወደ ሀገራቸው እንዲመለሱ። ነገር ግን ከፍተኛ ችግር ሆኖ የተነበተው የትኬት ዋጋ ከዘጠኝ መቶ ብር ወደ ሁለት ሺ ሰባት መቶ ብር እና ከዚያም በላይ የሆነበት እቃ መመልከት ችለናል። ሰው በኢትዮጵያን ኤርላይን ሳይሆን በአጠቃላይ በተለያዩ አየር መንገዶች በተዘዋዋሪ በትራንዚት እያደረገ ለመሄድ ሞክሯል። ያም ቢሆን ግን አሁንም የትኬቱ ችግር እንቅፋት ሆኖ መስበቱ ነው የማውቀው ወደ ጎረቤት የመንና ወደ ተለያዩ አካባቢዎች የመጣውን ለመቀበል አሊያም ይህ እንደ ማዕበል የከበባቸው አስከፊ ጊዜ ያልፋል በሚል ተስፋ የሚጠባበቁ መኖራቸውን በተለያዩ ጊዜ ይገለጻል። እጣፋንታቸው ምን ይሆናል እነዚህ ሰዎች ብሎ መገመት ይቻላል። እዛም ሆነ ወደ የመን አሁን ለጊዜው ዞር ያሉት አሁን ዋናው መግቢያው ያለው ቦታ በየመን በኩል ነው። እንግዲህ በባህር እየመጡ ወደ ሰው የሚገቡበት በየመን አድርገው ወደ ሳውዲ የሚገቡ ሰዎች ያላቆሙ ከፍተኛ ቁጥር ያላቸው ኢትዮጵያውያን አሁንም እየገቡ ናቸው። ትንሽ ነገሩ አሳሳቢ የሚያደርገው ይሄ ነው። እንግዲህ በመገናኛ ብዙሃን ስታዩ ነገሩ ትንሽ ከበድ ያለ ይመስላል። ግን መሬት ላይ እዚህ ደግሞ ገብ ቁጥረች ደግሞ ስታዩ ሰው አቅልሎ ነው ያየው ጉዳዩን መጣ ይምጣ ብሎ የመውጣት በሚችልበት ሰዓት ላይ መውጣት አልፈለገም። ለዚህም የተለያዩ ምክንያቶች አሉት እና በሳውዲ በኩልም ያን ያህል የከፋ እርምጃዎች ላሉ ብሎ ሰው ስለማይገምት ብዙም ሁኔታውን በአሳሳቢነት የተመለከተ አይመስልም። ሰው በዚህ ወደ መገናኛ ብዙሀንና ወደ መንግስት መገለጫዎች ተገቢ ግን ነገሮቹ የቁጥጥር ውጭ እንዳይሆኑ ስጋት መኖሩን ይጠቁማሉ። እንግዲህ ታስታውስ እንደሆነ ነቢዩ ባለፈው እጅግ የከፋ መከራ ወገኖቻችን አሳልፈዋል እና አሁን የሰው መዘናጋት መነሻ የሆነው ምክንያት የሆነው ምን ይሆን? በነገራችን ላይ ይሄ ጉዳይ በኢትዮጵያውያን ብቻ አይደለም። አብዛኛው በሳውዲ የሚገኙ ዜጎች በዚህ በዘጠና ቀናት ውስጥ ተጠቅመው ሊወጡ ፍላጎት አላሳዩም። በእርግጥ ነው ብዙ ጊዜ ብዙ ሀገር ዜጎች በመውጣት ሞክረዋል። ያም ሆኖ የወጡት ቁጥር በቂ አይደለም። ወደ አምስት መቶ ሰባ ሺህ የሚሆን የውጭ ዜጋ ነው በአጠቃላይ በእስካሁኑ የመቶ ቀን ሂደት የወጣው ተብሎ ነው የሚገመተው እና እንግዲህ ማለት የሚቻለው ነገር ምንድን ነው? በእርግጥ አስቸጋሪ ነው። ነገ በነገራችን ላይ የሳውዲ መንግሥት አሁንም የትም ጉዳይ አይቶ የተለያዩ ነገሮችን ግምት ውስጥ አስገብቶ ጊዜውን ያራዝማ ብለው የሚጠብቁ ሰዎች አሉ። አንዳንዶቹ ደግሞ እንደዚህ እንደ ጎርፍ ዝም ብሎ እያሳሳቀ ካደረሰ በኋላ አሁንም እርምጃው ከባድ ሆኖ። ከፍተኛ የሆነ የሰብአዊ መብት ጥሰት እንዳይደርስ ደግሞ ስጋታቸውን የሚገልጹ ሰዎች አሉ። እና ትንሽ ነገሮቹ ተወሳሰቡ ነው የሚመስሉት። እና በትክክል እንዲኖሩ ለመናገር የሚቻል ነገር አይደለም። አሁን ያለው በእርግጥ ባለፈው የነበረውን ስታስቢው እጅግ በጣም የከፋ ነበር፣ አሳዛኝ ነበር። እንዳውም በርካታ ነገሮች ገና አልተገለጹም። ያለፈው ግን አሁን ይደገማል ብሎ ለመገመት በጣም አሳሳቢ ነው። ጋዜጠኛ ነቢዩ ስራ ከጅዳ በጣም አመሰግናለሁ ለጊዜ